ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገመተ። ያው እንደተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ የአዲስ ዓመት ተስፋና ሌሎች ሀሳቢዎች የአዲስ አበባው ዘጋቢያችን እስክንድር ፍሬው በተለያዩ የከተማይቱ ጎዳናዎች ተዘዋውረው ካነጋገራቸው የአንዳንድ አዲስ አበቢዎችን በጥቂት ቀናት ውስጥ ስለሚቀበሉት አዲስ ዓመት ያላቸውን የተደባለቀ ተስፋና ግምት ያመላከቱ ድምጾች ነው የሰማችሁት። ዝርዝሩን ለምሽቶ አብሬስ ይዘናል። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት በእስር ላይ የሚገኙት የቀድሞ የአንድነት ለፍትህና ዲሞክራሲ የአመራር አባል አቶ ሀብታሙ አያሌው ጉዳይ ክርክር የዜጎች የነጻነት መብትና ምንነት አያያ ዙሪያ ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ሰኞ ጳጉሜ ሁለት ሁለት ሺ ሰባት ዓ.ም ከዋሽንግተን ዲሲ ስቱዲዮ ሰባት ዝግጅታችን ይዘቀርበናል። በዚህ በዩናይት ስቴትስ ዛሬ ዕለቱ የሠራተኞች ክንዋኔዎች የሚከበርበት ዓመታዊ ክብረ በዓል ነው። በመስከረም ወር መጀመሪያ ሰኞ የበጋ ወራት መጨረሻም ነው። በሚከበረው በዚህ በዓል የመንግስት መስሪያ ቤቶች ይዘጋሉ። ታዲያ ሌሎች ዝግጅቶችም አሉን። አስተናጋጆች አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። ፒተር አንድሌ ለቴክኒክ ምንድህዝናው ተሰይሟል። በርከት ያሉ ዘገባዎችና ቅንብሮች አሉን። የቀዳሚው የሰዓቱ የዓለም ዜና ነው። አዳነች ፍስሐዬ የቀድሞ አምባገነን መሪ ሕሰን ሀብሬ በጦርነት ወንጀል ክስ በሚካሄድባቸው የፍርድ ሂደት አልገኝም በማለታቸው ዛሬ የጸጥታ ኃይሎች ተሸክሞ አስገብተቸዋል። በእሳቸው ላይ የቀረበው ክስ በፍርድ ቤቱ ሲነበብ በመረበሻቸውና በመሳደባቸው ከ72 ዘበኞች የሰባ ሁለት ዓመት ዕድሜውን አዛውንት በጉልበት አስወጥተዋል። የሀገሪቱ መንግስት እንደ አውሮፓ አቆጣጠር ከ1982 ዓ ም አንስቶ ቻድን ለ8 ዓመታት ያህል በገዛበት ወቅት ለ40 ሰዎች ሞት ተጠያቂ ነው ተብሏል። ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም መንፈንቅለ መንግስት ከተወገዱ ወዲህ ሴኔጋል ውስጥ በስደት ሲኖሩ ቆይተዋል። ለፍርድ የቀረቡትም እዛው ሴኔጋል ነው። የእሳቸው አገዛዝ ሰለባ የሆኑትና የሰብአዊ መብት ቡድኖች ሀብሬ ለፍርድ እንዲቀርቡ ለረጅም ጊዜ ዘመቻ ሲያካሄዱ ከቆዩ በኋላ ሴኔጋል ከሁለት ዓመታት በፊት እሳቸውን ለፍርድ ለማቅረብ ልዩ የአፍሪቃ የፍርድ አካል ፈጠረች። ሀብሬ የጦርነት ወንጀል ሰቆቃ የመፈጸምና በስብ እና ላይ ወንጀል በመፈጸም ክስ ይጠብቃቸዋል። ጥፋተኛ ሆኖ ከተገኙ እስከ አርባ ዓመታት ሊታሰሩ ይችላሉ። ሀብሬ በበኩላቸው ለፍርድ ቤቱ እውቅና አልሰጥም ብለዋል። ከሶሪያና ከሌሎች በጦርነት የተዘፈቁ ሀገሮች የተሰደዱ ሰዎች ወደ አውሮፓ መጉረፋቸው ለጀርመንና ለሌሎች የአውሮፓ ሀገሮች ኢኮኖሚ ልጠቅም እንደሚችል አንድ የዓለም አቀፍ ኢኮኖሚክስ ተቋም ምሁር ገልጸዋል። ሌሎች የኢኮኖሚ ጠበብት ደግሞ የአውሮፓ ኢኮኖሚ ይህን ያክል ብዛት ያላቸው ስደተኞችን ማስተናገድ ይችል እንደሆነ ሲጠራጠሩ ቆይተዋል። ጃኮብ ኪርጋድ የተባሉት ኢኮኖሚስት ባለፈው ዓመት አንድ ሚሊዮን የሚሆኑ ስደተኞች አውሮፓ ገብተዋል። በያዝነው ዓመት ደግሞ በብዙ መቶ ሺህ የሚቆጠሩ ስደተኞች ሊገቡ ይችላሉ ብለዋል። ከአጭር ጊዜ አንጻር ሲታይ ስደተኞችን ለመመገብ፣ ለማስጠለልና ቋንቋ ለማስተማር የገንዘብ ወጪ ያስፈልጋል። ይሁንና ብዙዎቹ ስደተኞች ሀብታም ወደሆነችው ጀርመን እያመሩ በመሆናቸው የሚያስፈልገውን ገንዘብ ለማውጣት አይቸግራትም ሲሉ አስረድተዋል። ኬክጋርድ ስለ ኢኮኖሚ ስትራቴጂና ኢሚግሬሽን ጥናት የሚያካሂዱ ምሁር ናቸው። ጀርመንና አንዳንድ ሌሎች የአውሮፓ ሀገሮች በዕድሜ እየገፉ በመሄድ ላይ ያለ ሕዝብ ስላላቸው በኢኮኖሚ እድገት ለመቀጠል አዲስ ኃይል ያስፈልጋቸዋል። አብዛኞቹ ስደተኞች ታዲያ ገና ወጣቶች በመሆናቸው በስራ ላይ ሲሰማሩ ለተቀበሏቸው መንግስታት ግብር መክፈላቸው አይቀርም በማለት ጥቅማቸውንም ለማሳየት ሞክረዋል። በመጨረሻም ፈረንሳይ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ የአየር ድብደባ ከሚያካሄዱት በዩናይትድ ስቴትስ የሚመሩ ሀገሮች ጥምረት ጋር ከመቀላቀሏ በፊት በሶሪያ ላይ የስለላ በረራዎች እንደምትጀምር ፕሬዚደንት ፍራንሷ ሆላንድ ዛሬ ተናግረዋል። የፈረንሳይ አይሮፕላኖች ኢራቅ ውስጥ ያሉትን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ኢላማ በማድረግ በሚካሄደው የአየር ድብደባ ሲሳተፉ ቆይተዋል። ኢራቅ ውስጥ ባሉት ላይ የአየር ድብደባ ለማካሄድ ግን የመጀመሪያዋ ምዕራባዊት ሀገር ልትሆን ነው። ሶሪያ ውስጥ ባለው ዳዕሽ ላይ የአየር ድብደባ የማካሄድ እቅድ ለማውጣት እንዲያስችለን ከነገ ጀምሮ የስለላ በረራ እንዲካሄድ የፈረንሳይ የመከላከያ ሚኒስቴርን ጠይቂያለሁ ሲሉ ፕሬዚደንት ኦላንድ ገልጸዋል። ዳዕሽ የጽንፈኛው ቡድን የአረብኛ መጠሪያው ነው። የፈረንሳይ ወታደሮችን ወደ ሶሪያ የመላክ እቅድ እንደሌላቸው ግን ግልጽ አድርገዋል። ሶሪያ ውስጥ የመንግስት ወታደሮች፣ አማጽያን ተዋጊዎች፣ ከአልቃይዳ ጋር የተሳሰሩ ኃይሎችና እስላማዊ መንግስት ነኝ የሚለው ቡድን ግዛቶችን ለመቆጣጠር እየተፋለሙ መሆናቸው ይታወቃል። አድማጮች፣ ዜናችን ዚላ ያበቃ አዳነች ፍሳሐዬን፣ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። ቀደም ብዬ በመግቢያው እንደጠቀምኩት ዛሬ ዕለቱ በአውሮፓውያን የዘመን አቆጣጠር የመስከረም ወር የመጀመሪያ ሰኞ በዚህ በዩናይት ስቴትስ በየአመቱ የሰራተኞች ቀን የሚከበርበት እለት ነው። ለሰራተኞች ክብር የተሰየመው ይህ ዓመታዊ ክብረ በዓል ታዲያ የበጋ ወር መገባደጃ ጊዜም አመላካች ተደርጎ ይወሰዳል። የስምንት ሰዓት የስራ ቀንን ጨምሮ በዓለም አቀፍ ደረጃ የሰራተኞች ቀን እውን ከተደረጉ በግንቦት ወር የሚከበረውን ማለቴ ነው፣ የሰራተኞች መብቶች ጋር የሚያያዛል። ዛሬ እለቱ እንዳልኩት ክብረ በዓል ነውና አመታዊ ክብረ በዓል እንደመሆኑ በዚህ በዩናይትድ ስቴትስ የመንግስት መስሪያ ቤቶች ዝግ ሆነዋል። አሁን በቀጥታ ለቀዳሚው ርዕስ ወደ አዲስ አበባ ነው መወስዳችሁ። አዲሱ የ2008 ዓመተ ምህረት በፖለቲካ በምጣኔ ሀብትና በማህበራዊ መስኮች ለውጥ የሚጀመርበትና የሚታይበት እንደሚሆን አንዳንድ የአዲስ አበባ ነዋሪዎች ተስፋቸውን ሲገልጡ ለአሜሪካ ድምፅ አስተያየታቸውን የሰጡ ሌሎች ነዋሪዎች ደግሞ አዲስ ነገር አንጠብቅም የቆዘመ ህይወት ይቀጥላል ብለዋል። የአዲስ አበባ ጎዳናዎችን ተዘዋውረው ከነዋሪዎች አንዳንዱን ያነጋገረው እስክንድር ፍሬው ተከታዩን አጠናቀዋል። እንግዳ ሆኖ ሊገባ አዲስ ዓመት ከበር አፍ ነው። ለኢትዮጵያውያን ሌላ ዕድል ሊሰጥ ቆም ብለው እንዲያስቡ፣ ምኞት ውጥናቸውን እንዲያጤኑ፣ አዲስ ምዕራፍ ሊያስጀምር ሌላ በር ሊከፍት 2008 መጥቷል። እንደተለመደው ሌላ አዲስ ዓመት ሌላ የጊዜ መቁጠሪያ ስም ነው። ኢትዮጵያውያን ግን በግላቸውና እንደ ሀገርም የሚያቅዱት የሚመኙት አይጠፋም። ከመንግስት አንጻር ካየነው በኢኮኖሚው ዘርፍ የሁለተኛው የእድገትና የትራንስፎርሜሽን ዘመን አንድ ተብሎ ይጀመራል። በፖለቲካው ረገድም አብዛኛዎቹ የሀገሪቱ ተቃዋሚዎች ባልተቀበሉት የምርጫ ሂደት ያሸነፈው ኢህአዴግ አዲስ መንግስት ይመሰርታል። የቀድሞውን ጠቅላይ ሚኒስትር የስልጣን ዘመን ያጠናቀቁት አቶ ኃይለ ማርያም ደሳለኝም የራሳቸው የሆነውን የመጀመሪያ ሙሉ አምስት ዓመት የስልጣን ዘመን አንድ ብለው ይጀምራሉ። ጠቅላይ ሚኒስትሩና መንግስታቸውም ለአዲሱ የ2008 እና ለቀጣዮቹ ዓመታት ምን እንዳቀዱ ምን እንደሚሰሩም እየገለጹ ነው። ዜጎችስ ስለ አዲሱ ዓመት ምን ይላሉ? ምንስ አዲስ ነገር ይጠብቃሉ? በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሬ ያለሁ በጉለሌ ክፍለ ከተማ የሚገኝ የሸማቾች የህብረት ስራ ማህበር ስራ አስኪያጅ የሆኑት አቶ እሸቱ ወርቄ የተሻለ ነገር ይጠብቃሉ። አሁን አዲሱ የመንግስት ሁለተኛ ዲጂፒ የሚጀመርበት ነው። የእድገትና የትራንስፎርሜሽን እቅድ እቅድ የሚጀመርበት ነው። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ኢኮኖሚውም እንደዚሁ እያደገ ሄዳል ብዬ ነው መጠብቀው እና ከህዝቡ የሚጠበቅ ነገር አለ። በፖለቲካ ውስጥ በፖለቲካው ፖለቲካ አሁን እንግዲህ በመቻቻል መሄድ ነው። መቻቻል ነው። መንግስትም ወደ ሰፊ ሆኖ ተቃዋሚዎችም እንደዚሁ እያጠበቡ መጥተው ወደ አንድ ነገር ለአንድ ሀገር የሚጠቅም ነገር መስራት ይጠበቅባቸዋል ብዬ ነው የማስበው። እና ካለፈው እያየን እንደመጣ ነው እየተሻሻለ የመጣ ይመስለኛል ፖለቲካው። እና ብዙ ለውጥ ይኖራል ብዬ ጠብቃለሁ። ስማቸው እንዲገለጽ ያልፈለጉት የአዲስ አበባ ዩኒቨርሲቲ ሰራተኛ ግን የተሻለ ነገር እንደማይመጣ ያስታውቃል ባይ ናቸው። እኔ እንኳን አሁን ባለው ድባብ በማህበራዊም ሆነ በፖለቲካውም በኢኮኖሚው አዲስ ነገር አልጠብቀም። ምን የሚታይ ብሩ ነገር የለም የምጠብቀውም ነገር የለም። አሁን የሚታየው ድባብ ሲሉ ይችን ብቻ አብራር። አሁን የሚታየው ድባብ ሲባል ያው ሁላችንም ኢትዮጵያውያን የምናውቃቸው ነገሮች አሉ። የፖለቲካ ሁኔታ ምን ይመስላል፣ ኢኮኖሚ ምን ይመስላል፣ ማህበራዊ ግንኙነታችን ከሚለው አንጻር ምንም አዲስ ነገር የለም ለማለት ፈልጌ ነው። በግል ህይወትስ፣ ለምሳሌ የመጨረሻ ጥያቄ አደርገዋለሁ፣ እርስዎ አዲስ አመት ሲጀመር እንደ አዲስ አመት የሚያቅዱት ነገር አለ? ው ሹር አቀዳለሁኝ። ያው የአገሪቷ ተጨባጭ ሁኔታ በግል ሁኔታ ላይም ተጽዕኖ ስላለው ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገመትም። ያው እንደተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ። ወይ በአዲስ አበባ ዩኒቨርሲቲ ተማሪ መሆኑን የገለጸው ወጣት በአዲሱ አመት ከመንግስትም ሆነ ከተቃዋሚዎቹ የሚጠብቀው ብዙ ነው። ምኞቴ ምን መሰለው? ህዝቡን እንዴት እንደሚወዱት አሁን እነዛም 97 ላይ አይተናል። እነዛም ስትል እየጠቀስከ ተቃዋሚዎቹ ለምሳሌ 97 ላይ ከፍተኛ የድምፅ ሲያገኙ እርስ በርስ ሲበላሉ አይተናል። እነዚህም ደግሞ ኢህአዴግ ማለ ገዢው ፓርቲ ማለት ነው። የራሳቸውን እንትን ነው እንጂ ህዝቡን እንደሚወዱ አያሳዩንም። ምክንያቱም ተቃዋሚዎቹም ህዝብ ናቸው። ስለዚህ አቻችለው ለምሳሌ ተቃዋሚዎችን ሲወዱ እኛን ወደዱን ማለት ነው። እነዛም ደግሞ ህዝብን የሚለውን ሰምተው የህዝብ ናቻቸሮ አሁን ለምሳሌ 2007 ምርጫ ነበረ። ያን አይተው ራሳቸውን አደራጅተው የህዝብን ድምጽ ለምሳሌ ይህን ምርጫ ነው ያላምንበት። የማላምንበት ምክንያት ምንድን ነው? አሁን አዲስ አበባ ውስጥ ካልመረጠው ከመረጠው ያልመረጠው ይበልጣል። ስለዚህ የኛውን አቋማቸውን አንድ አይነት ይህን አጥንተው ወደ ህዝቡ ከኛ ምን ይጠበቃል ብለው ራሳቸውን አይተው ለሚቀጥለው ምርጫ የህዝብን ድምፅ ቢያንስ ወደ ፓርላማ ገብተው የህዝብን የህዝብን ብሶት የሚያዳምጡበት ነገር ቢፈጥሩ ራሳቸውን መጀመሪያ ቢያቻችሉ አሪፍ ነው ብላለሁ። በሚቀጥለው ዓመት ወደ ዩኒቨርሲቲ የሚገባውና ክረምቱን በሊስትሮነት እያሳለፈ የሚገኘው ከበደ ፈቃዱም የሚመኘውን የሚጠብቀውን አጫውቶኛል። በ2008 ይህን ያክልም እንትን ብዬ አልጠብቀውም ምክንያቱም ከፈጣሪ የተሰጠን ምናልባት ፈጣሪ የንስሐ እድሜ ያድርግልን እንጂ ሰው አዲስ ዘመን ይለወጣል ማለት ራሱ ሲለውጠውን ይሄ አዲስ አመት ሲገባ ንስሐ ገብቶ ያለውን ህይወቱን ሲለውጥ ነው እንጂ አዲስ አመት ተለወጠ ማለት ይሄ ሰዎች እድሜያቸውን ለማስረዘም የሚባለው ነገር አለ እንጂ 2008 እግዚአብሔር ይመስገን መድኃኒዓለም የበጎ ነገር ያድርግልንና፣ እኔ እንደኔ ያው መልካም ነገር እንደሆነ ነው የማስበው። አዲስ አመት ሲለወጥ አዲስ ዓላማ በጥሩ ሁኔታ እንደማሳልፈው ነው እኔ አላማ ያለኝ እናም አዲስ አመት እየቀረበ የበዓሉ ድባብም ከወዲሁ እየደመቀ ነው ምኞት ፍላጎቶች ሊገለጹ እቅዶች ይፋ ሊሆኑም ጊዜው ነው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የአዲስ አመት ወጎች ተጀምረዋል። ምኞት ተስፋና ስጋቶች ሁሉም በየመልኩ ይታያሉ። የእንቁጣጣሽ ዜማዎችም ሰሞኑን ጎልተው ሊሰሙ ነው። ለሁሉም እስክንድር ፍሬውን አመሰግናለሁ። አድማጮች የምትከታተሉት በ1131 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ ሰባት የሚተላለፈውን ልዩ የግማሽ ሰዓት ስርጭታችንን ነው። አሁን ወደ ሁለተኛው ርዕስ አልፋለሁ። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት በስር ላይ የሚገኙት የቀድሞ የአንድነት ለፍትህና ዲሞክራሲ አመራር አባል አቶ ሀብታሙ አያሌው ጉዳያቸውን በጠቅላይ ፍርድ ቤት ይግባኝ ችሎት ባለፈው አርብ ባስቻለው ችሎቱ ትዕዛዝ መስጠቱ ተዘግበዋል። የቃሊቲ ማረሚያ ቤት ያሳየው ግልጽነት የጎደለው የተባለው አሰራር ስህተት መሆኑንም ችሎቱ ተናግሯል። አቶ ሀብታሙ የተለየ አቤቱታ ካላቸውም በተለየ መዝገብ እንደሚታይላቸው ወይም ማሳየት እንደሚችሉ አስታውቋል። መለስካቸው አምሃ ዝርዝሩን እንዲህ አጠናቅሯል። ነሐሴ 14 ቀን 2007 ዓመተ ምሕረት የፌዴራሉ ከፍተኛ ፍርድ ቤት በሰጠው ብይንና ትዕዛዝ መሰረት አቶ ሀብታሙ አያሌው በዕለቱ መፈታት የነበረባቸው ቢሆንም እስከ ዛሬው ዕለት ድረስ ከእስር ስላልተፈቱ በቤተሰባቸው አማካይነት አካልን ነፃ የማውጣት ወይንም በእንግሊዝኛ አጠራሩ ሀቤስ ኮርፐስ ማመልከቻ ለፌዴራል ከፍተኛ ፍርድ ቤት አቅርበው እንደነበረ ታውቋል። በአመልካች ጥያቄ መሰረትም ፍርድ ቤቱ በዛሬ እለት የቃሊቲ ማረሚያ ቤት ተወካይ ቀርበው እንዲፈቱ ትእዛዝ የተሰጠላቸው አመልካቾች ለምን እንዳልተፈቱ እንዲያስረዱ አድርጓል። ማረሚያ ቤቱን ወክለው የተገኙት ሱፐር ኢንቴንደንት ጣመ ደምሴ እንዳብራሩት አመልካች እንዲፈቱ የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት የሰጠው ትእዛዝ በጽሁፍ ለማረሚያ ቤት እንደደረሰ ገልጸዋል። አመልካች አቶ ሀብታሙ ያልተፈቱት ግን አቃቢ ህግ ለጠቅላይ ፍርድ ቤት ባቀረበው የይግባኝ አቤቱታ ምክንያት የከፍተኛው ፍርድ ቤት ብይንም ሆነ የፍቺ ትዕዛዝ እንዲታገድ ሌላ ትዕዛዝ ስለደረሰው አመልካቹን ልንፈታ አልቻልም ብለዋል። ለዚህም ያሉትን ማስረጃዎች ለፍርድ ቤቱ አቅርበዋል። አመልካቹ አቶ ሀብታሙ አያሌው በበኩላቸው ይህን እስከ ዛሬ ማረሚያ ቤቱ ለእሳቸው እንዳልነገራቸው፣ ከፍተኛው ፍርድ ቤት በሰጠው ትዕዛዝ መሰረትስ ለምን አልፈታም ብለው ሲጠይቁ እኚሁ በአካል የቀረቡት የማረሚያ ቤቱ ተወካይ የማስረዳት ግዴታ የለብኝም የሚል መልስ ሲሰጧቸው እንደቆዩ በዚህም እሳቸው የሕሊና ስቃይ እንደተፈጸመባቸው፣ በቤተሰብ አባሎቻቸውም ላይ እንግልት እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። የማረሚያ ቤቱ ተወካይ ሱፐርንት እንዳጣመ ግን ከእሳቸውም ሆነ ከቤተሰብ አባላቱ ምንም አይነት ጥያቄ መቅረቡን አስተባብለዋል። የፍርድ ቤት የመፈቻ ትእዛዙም አመልካቹን እንዳስረዱት ነሐሴ 14 ቀን 2007 ዓ.ም እንዳልደረሳቸው፣ የመፈቻውና የእግዱ ትእዛዝ ነሐሴ 15 ቀን በነጋታው እንደደረሰ አስረድተዋል። አቶ አብታሙ የመፈቻ ትእዛዙ በዕለቱ ለመድረሱ በቂ ማስረጃ ማቅረብ እንደሚችሉ ገልጸው ይህ በራሳቸውና በቤተሰባቸው የደረሰው ስቃይና እንግልት ሆን ተብሎ በመንግሥት እየተፈጸመባቸው ይሆን ወይስ በእኚህ በግላቸው በማያውቋቸው የማረሚያ ቤቱ ባልደረባ እየተፈጸመባቸው እንደሆነ እንዲመረመርላቸው ፍርድ ቤቱን ጠይቀዋል። ፍርድ ቤቱም የማረሚያ ቤቱ አሰራር ግልጽነት የጎደለው መሆኑን መመልከቱን ገልጾ ይህ አሰራር ስህተት መሆኑን ተናግረዋል። ይሁንና የቀረበውን አካልን ነፃ የማውጣት ጥያቄና ከማረሚያ ቤቱ የመጡትን ማስረጃዎች ተመልክቶ ውሳኔ ለመስጠት ባለጉዳዮችና ጋዜጠኞች ከችሎቱ ጽህፈት ቤት ወጣ ብለው እንዲጠብቁ አዟል ከጥቂት ደቂቃዎች በኋላም የበታች ፍርድ ቤቶች የበላይ ፍርድ ቤቶችን ውሳኔና ትእዛዝ አክብሮ መፈጸም እንዳለባቸው ገልጾ አመልካች አቶ ሀብታሙ አያሌው በትእዛዙ መሠረት ጉዳያቸውን በፌዴራሉ ጠቅላይ ፍርድ ቤት እንዲከታተሉ አዟል። በእሳቸውና በቤተሰባቸው ላይ ደርሷል ያሉትን ችግርና መጉላላትን በተመለከተ ግን በተለይ ማመልከቻ መዝገብ መክፈት እንደሚችሉ ገልጾላቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም በሰጠው ብይንና ትእዛዝ መሠረት ከአቶ ሀብታሙ አያሌው ሌላ አቶ አብርሃም ሰለሞን የተባሉ ተከሳሽም እንዲፈቱ ታዞ የነበረ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። አሁን ሳምንታዊው እሰጥ አገባ ክርክር የዜጎች የነፃነት መብት ምንነትና አያያዝ በኢትዮጵያ በርዕሱ ዙሪያ የተጀመረው ተከታታይ ክርክር የመጨረሻ ክፍል አሁን ይቀርባል። ተሳታፊዎቹ አቶ ተመዝገን ዘውዴ እንደ አውሮፓያን የዘመን አቆጣጠር ከ1997 እንደ አውሮፓውያን ሳይሆን እንደ ኢትዮጵያን አቆጣጠር ነው። ከ1997 እስከ 2002 ዓ ም ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜም ድረስ የብሔራዊ ምክር ቤት አባል የነበሩ። ሁለተኛው የክርክሩ ተሳታፊ የኢህአዴግ ፖሊሲን በመደገፍ የሚከራከሩት አቶ ጸጋ ያረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑና በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ የምስራቅ ዩናይትድ ሴሷ የፔንስልቬንያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ ናቸው። የምሽቱንም ባለፈው ሳምንት የክርክሩ መገባደጃ አቶ ጸጋይ ምላሽ የተከተለ አንድ ጥያቄ በማንሳት ነው የምንጀምረው። አቶ ጸጋይ አረፈ የአገሪቱን ጸጥታ ማስጠበቅ የሚችል የተጠናከረ ወታደራዊ ኃይል መኖሩ አኩሪ ነው ሲሉ የገዢው ፓርቲ ጥንካሬ አንዱ መታያ ነው ያሉትን በመከራከሪያነት ሲያቀርቡ አቶ ተመስገን በበኩሎ በሀገር ውስጥ በዜጎች ላይ ለሚፈጸም የሰብአዊ መብት ረገጣ ማካካሻ አይደለም ሲሉ ተችተዋል። አቶ ጸጋይ የአገር ጸጥታ ሁኔታ ማስጠበቅ አንድ ነገር ነው፣ የዜጎችን መብት መጠበቅ ደግሞ ሌላ ነው ና የእነኚህ ሁለቱ ሚዛን መጠበቅ የለበትም ይላሉ። በየተናጠል በፍጹም መረገጥ የለበትም። አንዱ ሌላኛውን መጸረር አይችልም። የሕዝቦች መብት በጸጥታ ሊቀየር አይችልም። አንዳንድ አንገብጋቢ ሁኔታዎች እስካልተፈጠሩ ድረስ፣ ለምሳሌ የአስቸኳይ ጊዜ ሁኔታ ካለ ምናልባት አንዳንድ ጊዜ ነጻነቶችን ወደ ጎን ማለት የምንችልበት ነገር ሊኖር ይችላል፣ አንዳንድ አደጋዎችን እንዳይፈጠሩ ከማድረግ አንጻር። ከዛ በተረፈ ግን ለዘለቄታው ሰላምና ጸጥታ አለና ነጻነትና ዲሞክራሲያዊ መብት ይጣሳል የሚል አመለካከት ሊኖር አይገባም። እኔ እያደረግኩ የነበርኩት ምንድን ነው ንጽጽርን ለማምጣት ያህል ነው። ምክንያቱም አንዳንድ ጊዜ መገንዘብ ያለብን ነገር ምንድን ነው? መንግስት ጥፋቶች ወይም ስህተቶች ወይም ጉድለቶች ያሉትን ያህል በአንጻሩ ደግሞ በጣም ጠንካራ ጎኖች ያሉትን ደግሞ ማሳየት መቻል አለብን። ሚዛን ለመጠበቅ ያህል ማለት ነው። ይህንን ከሚመለከት አንጻር ደግሞ ይሄ በእውነት በአይን የሚታይ ነገር የሚጨበጥ ነገር ስለሆነ ለንጽጽር ነው። እነኚህም ሁለት ጭብጦች ያመጣዎት ብለዋል። አንድ ጠንከር ያለ ሀሳብ አንስተዋል። የሕዝቡን የልብ ትርታ ማዳመጥ ይገባዋል ይችላልም ብለዋል። ሕዝቡ ውስጥ ነው ያለውና ከአቶ ተመስገንም ሆነ በመንግስት ላይ ቅሬታ ያላቸው የህብረተሰብ ክፍሎች በተደጋጋሚ ሲያነሱ እንደሚሰማው የኢትዮጵያ መንግስት ለዜጎቹ መብት መቆርቆር መጠበቅ ማረጋገጫው የልብ ትርታቸውን የሚሰማ ከሆነ እነኛን መብቶች በምንም መልኩ እንዳይደፈሩ ማስጠበቅ ነው። በዜግነት በሰብአዊነታቸው የተሰጣቸውን መብቶች እንዳይደፈሩ ማስጠበቅ ነው ዋና አላማው። ነገር ግን በቀደመ ፕሮግራም አቶ ተመስገን እንዳሉ ያሉት ከሳሽም ዳኛም ሆኖ ይቀርባል፣ የዜጎችን መብት ይወስዳል፣ ነው ክሱ። የትኞቹን ማሻሻል በተጨባጭ አለበት? እንዴትስ ማድረግ ይችላል? እንግዲህ አሁን ዝሮ ዝሮ የምንመለስበት ነጥብ የት ጋር ሆነን ነገሮችን እያየን ነው ወደሚለው ላይ ነው። የአመለካከት ልዩነት አለ። ጉባኤውን በተመለከተ ደግሞ በተነሱት ነጥቦች ላይ ምንድን ነው የሚታዩ ማህበራዊ የሆኑ ግድፈቶች ሊኖሩ ይችላሉ? አሉ አንድ፣ ሁለቱን ይጠቁማሉ። እርስዎ እስከሚገነዘቡት ድረስ እነኚህ በእርግጥ እኔ በምረዳው በማውቀው በምሰማው በማነበው ውስጥ ይንጸባረቃሉ የሚሏቸው አሉ፣ ቢስተካከሉ የሚመኟቸው። አዎ፣ ለምሳሌ አሁን በብዙ መልኩ አገር ቤት ውስጥ ያለው ቢሮክራሲ ኃላፊነትን ለመሸሽም ይሁን ወይም ደግሞ ነገሮችን በጊዜ ለመፈጸም ከመፍራትም ይሁን ብቻ ምን እንደሆነ አይታወቅም። ጫናው ግን ነገሮች በጣም ረዥም ጊዜ ይወስዳሉ። አስፈላጊ ያልሆነ ጊዜ ሲባክን ይታያል። አብዛኛዎቹ የስራ ኃላፊዎች ለምሳሌ ስብሰባ ያበዛሉ። ወይም ደግሞ ስብሰባም ላይ ሊሆኑ ላይሆኑም ይችላሉ፣ ግን የሚነገረው ስብሰባ ላይ እንደሆኑ ነው። እንደውም አንድ ጊዜ እንደዚሁ አንድ የሆነ ቦታ ላይ አንድ ወዳጅ ሙ ጥሩ አስተያየት ሰጠ። ይህንን በተመለከተ ምን አለ? ይህን ያህል ስብሰባ በጣም አንገብጋቢ ከሆነ ለስራው ለምን በየኃላፊነት ቦታው ላይ ሁለት ሁለት ሰው አይመደብም? አንደኛው የሚሰበሰብ አንደኛው ደግሞ የሚሰራ ብሎ የተናገረው ነገር አለ እና በእርግጥ ስብሰባ በጣም አስፈላጊ ነገር ነው። በስብሰባ ላይ ብዙ የሚወሰኑ ነገሮች አሉ። ነገር ግን ስብሰባው ካመዘነ ስብሰባ መሆን ያለበት በተግባር ላይ እየተሰሩ ያሉ ነገሮችን ችግሮችም ካሉ መቅረፍ የሚቻልበት ወጥ የሆነ አሰራር እንዳለ መረጋገጫ ሁሉም በፖሊሲ ደረጃ ይሁን በሌላም አንድ ገጽ ላይ እንደሆነ ማመላከት የሚቻልበት ነው መሆን ያለበት ስብሰባ፣ እንጂ ስብሰባ የተግባር እግር ብረት ሆኖ ተግባርን ወደ ኋላ መጎተት ያለበት አይመስለኝም። ይህንን በተመለከተ የብዙ ሰው ሮሮ ስለሆነ ይህንን ለምሳሌ ማቅረብ እፈልጋለሁ። የብዙዎች ሮሮ ያሉትን ስብሰባ በዋቢነት ወይም በምሳሌ አንስተው የዲሞክራሲ አሰራር ድክመት ያሏቸውን ነው አቶ ጸጋዬ ቢሻሻሉ ብሎ የገለጹት የአስተዳደር ችግሮች ናቸው የሚሏቸውን አቶ ተመስገን አቶ ጸጋይ ባነሷቸው ጭብጦች ሳቢያ ደጋግሜ ወደ እሳቸውን እንዲሄድ አድርገውኛል። ቀደም ብሎ በአቶ ጸጋይ በተነገሩትም ላይ በተጨማሪ ደግሞ እርስዎ ዋነኞቹ ችግሮች እነኝ ናቸው። በዚህ መንግስት መጠበቅ ሲገባቸው ያልተጠበቁ መብቶች እነኝ ናቸው እና አሁን እንዲሻሻሉ በዚህ መልኩም ደግሞ ሊቀረፉ፣ ሊስተካከሉ ይገባል የሚሏቸውን ከመፍትሄ አመላካች ሀሳቦች ጋራ የእርስዎ ነው እድሉ አቶ ተመስገን። አዎ አቶ ጸጋዬ ቀደም ብሎ እንዳነሳው፣ መቶ በመቶ የኢህአዴግን ስርአት እና አገዛዝ ህዝቡ ተቀብሏል የሚለው አነጋገር ብዙም የሚያስኬድ አይደለም። ዘጠና አራት ሚሊዮን ህዝብ ነው ኢትዮጵያ ውስጥ ያለው። እዚህ ምርጫ የተካፈሉት እንኳ በምን አይነት ሁኔታ እንደ ተካፈሉ እናውቃለን። ሌላው ይሄ ገዢ ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ በኢትዮጵያ ውስጥ አንዱ ገዢ ሌላው ተገዢ ነው። በመጀመሪያ ደረጃ ይሄ ሊሻሻል ይገባዋል። ቅድሚያ ሊሰጠው የሚገባ ሁኔታ ነው። እንደዚህ አይነት መንፈስ ሀገራችን ውስጥ በከፍተኛ ሁኔታ እየተንጸባረቀ ነው ያለው። ይሄ ነጻነታችን የሚቃወም ብዙሀን እንደመሆናችን መጠን ሰማንያ በላይ ብሔር ብሔረሰቦች አሉ የሚባልበት ሀገር አንዱ ገዢ ሌላው ተገዢ ሆኖ ሊቀጥል የሚችልበት ሁኔታ አይኖርም። ወደፊት ግን እኛ እንዲረጋገጥ የምንፈልገው የምንታገለው የብዙሀን ፓርቲ እንዲኖር ማልቲ ፓርቲ ዴሞክራሲ እንዲኖር ነው። ምርጫዎችም ውድድር እውነተኛ ውድድር ያለበት እንዲሆን ተቃዋሚ ፓርቲዎች ቦታ እንዲኖራቸው፣ ሲቪል ሶሳይቲ በኢትዮጵያ ውስጥ ቦታ እንዲኖር። አሁን ባለንበት ሁኔታ ሲቪል ሶሳይቲ የሚባል ነገር ኢትዮጵያ ውስጥ የገዥውን ፓርቲ የሚያንጸባርቅ ካልሆነ በስተቀር የለም። የዴሞክራሲ ተቋማት በሙሉ በገዥው ፓርቲ አምሳል የተቀረጹ ናቸው። ህዝቡን የሚያገለግሉ ሳይሆን የገዥውን ፓርቲ ስርዓት አቀንቃኞች ናቸው። እነዚህ ሁሉ መስተካከል ያለባቸው ናቸው። አንድ ምሳሌ በዚህ ላይ ለመጥቀስ እኔ ፓርላማ በነበርኩበት ጊዜ አስራ ሶስት የቋሚ ኮሚቴዎች ነበሩ በፓርላማ ውስጥ። እነዚህ መንግስት ድርጅቶችንና የመንግስት ተቋማትን የሚቆጣጠሩ ናቸው። ኦቨርሳይት ኮሚቴዎች ናቸው። እነዚህ ኮሚቴዎች እያንዳንዳቸው ሀያ አባላቶች አሏቸው። ከሀያ አባላቶች ውስጥ አስራ ስምንቱ ወይ አስራ ዘጠኙ የገዥው ፓርቲ ናቸው። እነዚህ እንኳን የመንግስት ተቋማትን ሊቆጣጠሩ ይቅርና ፍላጎታቸው የገዢው ፓርቲ ፕሮግራም ማራመድ ብቻ ነው። የነጻና ገለልተኛ ሆነው የኢትዮጵያን ሕዝብ ፍላጎት ሊያረጋግጡ የሚችሉ አይደሉም። አሁንም እየቀጠለ ያለው በዛ መልክ ነው። በኢትዮጵያ ውስጥ ያሉ የመንግስት ተቋማት በሙሉ የገዢው ፓርቲ ስርአት ከማራመድ በስተቀር የኢትዮጵያን ሕዝብ ሊያረጋግጡ የሚችሉ አይደሉም። ይሄ ሁሉ ነጻና ገለልተኛ የ የኢትዮጵያን ሕዝብ የሚያገለግል ሲቪል ሶሳይቲ የሲቪል ማህበረሰብ የሲቪል ማህበረሰብ እንዲቋቋም ገዢው ፓርቲ ጨርሶ ፍላጎት የለውም። እና ይሄ መስተካከል ያለበት ሁኔታ ነው። ገዢ ፓርቲ በእርግጠኛነት ለሰላማዊ ታጋዮች ቦታ የለው። እኔ ራሴ በዚህ በሰላማዊ ትግል ስታገል ብዙ ጊዜ ነው። ጨርሶም ሰላማዊ ታጋዮች የሚጠይቁትን ለመፈጸም እና እነሱን የሀገራችሁ ጉዳይ እናንተንም ይመለከታችኋል ብሎ ቦታ ለመስጠት ጨርሶ ፍላጎት የለውም። በተደጋጋሚ ያረጋገጥ ነው ሁኔታ ነው። አሁንም በዚሁ መንገድ እየተቀጠለ ከሆነ ምናልባት እኛ በሰላማዊ መንገድ ብንቀጥልም ሌሎች ምሬቱ እየበዛባቸው ወደ ሌላ መንፈስ ሊገቡ ይችላሉ እና ይሄ ደግሞ ለሀገራችን ከፍተኛ ቀውስ ሊያመጣ ይችላል። ይህም አሁን እየተደጋገመ የሚነገረው መንገድ ተሰርተዋል፣ ሕንጻ ተሰርተዋል የሚባለው ኬንያም ተሰርተዋል፣ ኡጋንዳም ተሰርተዋል፣ ሌሎች ቆረባች ሀገሮች ተሰርተዋል። ምናልባት እኛ ሀገር ዘግቶ ነው የመጣው እና ይሄ ብዙ የሚወራለት አይደለም። ከነፃነታችን ጋርም የሚነጻጸር አይደለም። ቅድም እንዳልኩት የመደራጀት መብታችን እየተገፋ ነው። ራሳችን የመግለጽ መብታችን እየተገፋ ነው። በሰላማዊ ሁኔታ የመንቀሳቀስ መብታችን እየተገፋ ነው። ይሄ ገዢ ፓርቲ ቦታ ሊሰጠን በሀገራችን ጉዳይ ሀሳባችን ለመግለጽ እንኳ ያልቻልንበት ሁኔታ ነው ያለው ይሄ በአቸኳይ ሊታረም የሚገባው ጉዳይ ነው የሚል ነው የኔ ክርክር መልካም ሊታረሙ የሚገቡ ያላችኋቸውን ጉዳዮች ነው ያነሳችሁት በፕሮግራሙ መደምደሚያ ያቀረባቸዋቸውን አብይ መከራከሪያዎች ላስታውስ ና ወደ ማጠናቀቂያው እንሻገር አቶ ጸጋዬ ያረፈ የቢሮክራሲ አሰራር ድክመት መሻሻል ያለባቸው ሲሉ የሁልጊዜውን አነጋጋሪ ጉዳይ ስብሰባን ጨምረው አንስተዋል አቶ ተመስገን የመድበለ ፓርቲ ዲሞክራሲ ስርአት መጥፋት በጽንሰ ሀሳብ ደረጃ ገዢውን ፓርቲ እንዲቆጣጠሩ የሚጠበቁት የዲሞክራሲ ተቋማት እና የሲቪል ማህበረሰብ ይልቁንም የገዢውን ፓርቲ አላማ እንዲያስፈጽሙ ሆነው የተቀረጹ ናቸው ለሰላማዊ ትግልም ቦታ የለውም፣ ሲሉ ጠንከር ያሉ ጭብጦችን አንስተዋል። ክርክሩ ይቀጥላል። ወደፊት በሚያራምዱና ሊሰሩ ይችላሉ በምትሏቸው ጭብጦች ዙሪያ የምታደርጉትን ቀጣይ ክርክር እናቀርባለን። ለአሁኑ ለጊዜያቸው አመሰግናለሁ። እንግዶች እግዚአብሔር ይስጥልኝ። አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬ እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን ልንገናኝ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ፒተር ሃንድሌ ጋር በመሆን በዚሁ ይሰናበታለሁ። ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር አሁን እንመለሳለን። በኔ በኩል ሰላም፣ መልካም ምሽት።